ትኩረት በአፍሪካ በደቡብ ሱዳን የተሰማራው የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ በምህፃሩ አንሚዝ ውጥረት ወደ ቀጠለበት የዩኒቲ ግዛት 150 ሰላም አስከባሪ ወታደሮች እንደሚልክ አስታወቀ። የወታደሮቹ ተልእኮ በመንግስቱ ጦርና በአማጺያን መካከል የሚካሄደው ውጊያ ኢላማ ያደረገው በዚሁ አካባቢ የሚኖረው ሲቪል ህዝብ ጉዳት እንዳይደርስበት መከላከል እንደሆነ የዓለሙ መንግስታት ድርጅት ጓዳ አስታውቋል። በደቡብ ሱዳን ፕሬዚደንት ሳልቫኪር እና ከስልጣን ባባረሯቸው የቀድሞ ምክትላቸው ሪየክ ማቸር ደጋፊዎች መካከል በጎርጎሪዮሳዊው ታህሳስ 2013 ዓ ም በተነሳው ውጊያ ወደ 1.7 ሚሊዮን ህዝብ ከመኖሪያ አካባቢው ተፈናቅሏል። ተቀናቃኞቹ ወገኖች በምስራቅ አፍሪቃ የልማት በይነ መንግስታት ባለስልጣን በምህጻሩ በኢጋድ ሽምግልና በተለያዩ ጊዜያት የፈረሟቸውን የሰላም ስምምነቶች ሁሉ እየጣሱ ሲሆን፣ ጓዱ ባወጣው መግለጫ መሰረት ግዙፍ የነዳይ ዘይት ንጣፍ በሚገኝበት የዩኒቲ ግዛት ካለፉት ጥቂት ጊዜያት ወዲህ ውጊያው ተጠናክሮ ቀጥሏል። የአንሚስ ኃላፊ ዴቪድ ሺረር ባወጡት መግለጫ እንዳመለከቱት በዩኒቲ ግዛት ሆን ተብሎ በርካታ ሲቪሎች ተገድለዋል፣ ወሲባዊ ጥቃት ሲፈጸምባቸውና ሴቶችና ህጻናትም ሲታገቱ ታይቷል። የደቡብ ሱዳን ተፋላሚ ወገኖች በኮህ አካባቢ ቢያንስ በሰላሳ መንደሮች ላይ የጣሉትን ጥቃት ተከትሎም በሺዎች የሚቆጠሩ ነዋሪዎች ወደ ሌራ አካባቢ ሸሽተዋል። ከነዚሁ መካከል በብዛትም ህጻናት በአካባቢው በሚገኘው የተባበሩት መንግስታት ድርጅት ሰፈር ከለላና እርዳታ መሻታቸውን ዴቪድ ሽረር አስታውቀው ህግን በመጣስ ሲቪሎችን የሚያጠቁ ሁሉ በኃላፊነት ሊጠየቁ ይገባል ብለዋል። የደቡብ ሱዳንን ውዝግብ ለማብቃት የሚቻልበትን መንገድ የሚያፈላልቅ የአካባቢ ሀገራት እንዲሁም ዩኤስ፣ አሜሪካ፣ ብሪታንያና ኖርዌይ የተጠቃለሉበት ቡድን የሃይማኖት መሪዎችና የመብት ተሟጋቾች ጭምር የተሳተፉበት የሰላም ውይይት ከሁለት ቀናት በፊት በአዲስ አበባ ሊጀመር ጥቂት ቀናት ሲቀሩት የተባበሩት መንግስታት ድርጅት የሰብአዊ እርዳታ ጉዳዮች ክፍል ምክትል ዋና ጸሐፊ ማርክ ሎኮክ በደቡብ ሱዳን በመዘዋወር ወቅታዊውን ሁኔታ ተመልክተዋል። ስላሳሳቢው ሁኔታም ከተቃዋሚ ቡድኖች መሪዎችና ከመንግስት ተወካዮች እንዲሁም በውዝግቡ አብዝተው ከተጎዱት ተፈናቃዮች ጋር ተወያይተዋል። ሎኮክ በማዕከላዊ ኢኳቶሪያ ግዛት ያነጋገሯቸው የተቃዋሚው ኤስፒኤልኤአይኦ ተጠባባቂ መሪ ፒተር ሊዦ ጆሴፍ ቡድናቸው ለህዝቡ መቆሙን አረጋግጠውላቸዋል። የሰላሙ ድርድር የደቡብ ሱዳንን ህዝብ ጥቅም እንዲያስቀድም እንፈልጋለን። ህዝቡ የድርድሩ ማዕከል በሚሆንበትም ጊዜ በሀገሪቱ ሰላም እንደሚወርድ እርግጠኞች ነን። በአዲስ አበባው የአምስት ቀን የሰላሙ ውይይት ላይ የተገኙት የአካባቢና ዓለም አቀፍ ሀገራት መሪዎች የደቡብ ሱዳን ተቀናቃኝ ወገኖች ውዝግቡን ማብቃት ባለመቻላቸው ወቀሳ አቅርበዋል። ደቡብ ሱዳንን የጎበኙት የዓለሙ መንግስታት ድርጅት የሰብአዊ እርዳታ ጉዳዮች ክፍል ምክትል ዋና ጸሐፊ ማርክ ሎውኮክ በየይ ግዛት ከደቡብ ሱዳን መንግስት ተወካዮች ጋር በተገናኙበትም ጊዜ ሲቪሉ ህዝብ የጥቃት ኢላማ መሆኑ በፍጹም ተቀባይነት እንደሌለው አስታውቀዋል። የተራው ሰው ስቃይ ከምታስበው በላይ ነው። የሰላሙ ሂደት እስካሁን ያስገኘው ፋይዳ የለም። የኃይሉ ተግባር ቆሟል መባሉም የፈጠራ ወሬ ነው። የሀገሪቱ ኢኮኖሚ ወድሟል። ተፋላሚዎቹ የሽምቅ ውጊያ ዘዴዎችን ይጠቀማሉ። የነፍስ ግድያና ክብረ ንጽህና መድፈርን እንደ ጦር መሳሪያ ይጠቀሙባቸዋል። እነዚህ ሁሉ ዓለም አቀፍ ህጎችን የጣሱ ግዙፍ ወንጀሎች ናቸው። በአሁኑ ጊዜ ሰባት ሚሊዮን ህዝብ የሰብአዊ እርዳታ ያስፈልገዋል። በሀገሪቱ ሁኔታዎችም እየከፉ በመሄድ ላይ ናቸው። የደቡብ ሱዳንን ህዝብ ለመርዳት የሚንቀሳቀሱት የእርዳታ ድርጅቶች ሰራተኞች ስራቸውን እንዳይሰሩ የሚያጋጥማቸው ጥቃት ግድያና መሰል ድርጊት አሳዛኝና አሳፋሪ መሆኑን ዴቪድ ሺረር አክለው ገልጸዋል። በመሆኑም ውዝግቡ የሚመለከታቸው ሁሉ ሰላም ለማውረድ እንዲጠሩ የዓለሙ መንግስታት ድርጅት ባለስልጣን ማርክ ሎኮክ ተማጽኖ አሰምተዋል። በሀገሪቱ የሚታየውን ሰብአዊ ስቃይ ለመቀነስ የኃይሉን ተግባር ማብቃት የመጀመሪያው እና ብቸኛው ዋነኛ ጉዳይ ይሆናል። ይሁንና የኃይሉ ተግባር ብቻ አይደለም እየጨመረ የመጣው የሰብዓዊ እርዳታ ወኪሎችም በሀገሪቱ ህይወት ለማዳን በሚያደርጉት እንቅስቃሴ ላይ ያረፈባቸው ገደብ በስራቸው ላይ ተጨማሪ እንቅፋት እየሆነ ተገኝቷል። ስለዚህ የሚያስፈልገን ወደ እርዳታ ፈላጊው ህዝብ መድረስ የምንችልበት ፈጣን አስተማማኝና ገደብ ያላረፈበት መንገድ ነው። በአዲስ አበባ የሰላም ድርድር ላይ የአፍሪቃን ህብረት በመወከል የተሳተፉት የህብረቱ ምክትል ሊቀመንበር ክወይ ክዌይቲ ደቡብ ሱዳን ሰላም ለማውረድ ባደረገችው ንዑስ ጥረት ህብረቱ በጣም ቅር መሰኘቱን ገልጸዋል። የአፍሪቃ ህብረት በየቀኑ ሲቪሎችን የሚገድሉትን ወይም ሲቪሎች ለሚገደሉበት ድርጊት ድርሻ የሚያበረክቱትን ለመቅጣት በሚወስደው እርምጃ አንጻር መቆም ለማንም ቢሆን ትክክለኛ አይደለም። የአፍሪቃ ህብረት ከኢጋድና ከሌሎች አጋሮች ጋር በአንድነት በመሆን ሰላም ለማውረድ የሚደረገውን ጥረት የሚያደናቅፉትን ለመቅጣት ሳያመነታና ሳያሰልስ መስራቱን ይቀጥላል። የሰላሙን ድርድር በሸምጋይነት እየመራ ያለው ኢጋድ የደቡብ ሱዳን ተቀናቃኞች የፈረሟቸውን የሰላም ስምምነቶች እንዲያከብሩ ጥረት ቢያደርግም ጥረቱ የተሳካ ውጤት ሳያስገኝለት ቀርቷል። ዛሬ ሶስተኛ ቀኑን በያዘው የደቡብ ሱዳን የሰላም ድርድር ላይ ተቀናቃኞቹ ወገኖች በተለይ አከራካሪ በሆኑ ቁልፍ ጉዳዮች ማለትም በስልጣን ክፍፍሉ እና በጸጥታ ጥበቃ ጉዳዮች ላይ አስማሚ ገላጋይ ሀሳብ ላይ ይደርሳሉ ተብሎ እንደሚጠበቅ በአዲስ አበባ ውይይት የሲቪሉን ማህበረሰብ በመወከል ከተሳተፉት መካከል አንዱ የሆኑት ሳይሞን አኩዴንግ ለዶይቸ ቬለ ገልጸዋል። ገላጋይ ሀሳብ ላይ ይደረስባቸዋል ተብለው ተስፋ ከተደረገባቸው ጉዳዮች መካከል በመንግስቱ ውስጥ የስራ አስፈጻሚው መዋቅር ማለትም የፕሬዝደንቱ፣ የምክትል ፕሬዝደንቱ ጽህፈት ቤትና የሌሎቹ መያዝ ያለባቸው ከፍተኛ ስልጣኖች መልክ ምን ይመስላል። ሌላው ደግሞ የስልጣን ክፍፍሉ ተመጣጣኝነት ብሎም የካቢኔው አደላደል። ሶስተኛው በሀገሪቱ የሚኖሩት ግዛቶች ቁጥር ይጠቀሳሉ። ምን ያህል ግዛቶች ሊኖሩ ይገባል የሚለውን ጥያቄ በተመለከተ አንዳንዶች አስር ሲሉ መንግስት ሰላሳ ሁለት ብሏል። ይህ ጉዳይ መፍትሄ ሊገኝለት ይገባል። አራተኛው ጉዳይ ደግሞ የህግ አውጭውን አካል የሚመለከት ነው። ሌላው የደቡብ ሱዳን ተቀናቃኞችን እያወዛገበ የሚገኘው ጉዳይ የሀገሪቱን ጦር የሚመለከት ነው። የሀገሪቱ መንግስት አማጽያን ቡድኖች በብሔራዊው ጦር ውስጥ እንዲዋሃዱ ሲጠይቅ፣ ተቃዋሚዎች ግን የመንግስቱ የኤስፒኤልኤ ጦር ተበትኖ አዲስ ጦር እንዲቋቋም ነው የሚፈልጉት። በሰላሙ ድርድር ላይ የተገኙት የደቡብ ሱዳን አንግሊካን ቤተ ክርስቲያን ሊቀ ጳጳስ ጃስቲን ባዲ አራማ ተቀናቃኞቹ ወገኖች ልዩነታቸውን በማስወገድ ውዝግቡን በአፋጣኝ እንዲያበቁ አሳስበዋል። በዓለም ታሪክ እንደታየው ሁሉም ጦርነቶች የሚያበቁት በውይይት ነው። በወታደራዊ እርምጃ የሚገኝ ድል አይደለም ጦርነትን የሚያበቃው እና ህዝባቸውን የሚወዱ ከሆነ ህዝቡ ከመጥፋቱ በፊት የህዝቡን ፍላጎት በማድመጥ ሰላምን መቀበል አለባቸው። የሽግግሩ መንግስት ዘመን በዚህ በተያያዘው የግንቦት ወር ከማብቃቱ በፊት የደቡብ ሱዳን መንግስት ከተቀናቃኞቹ ወገኖች ጋር አንድ የሰላም ስምምነት እንዲደርስ ዓለም አቀፍ ግፊት ተጠናክሮበታል።